የቀድሞውን የደቡብ አፍሪካ ዘረኛ ስርዓት ሲታገሉ የኖሩት አህመድ ካትራዳ አረፉ። ካትራዳ ከኔልሰን ማንዴላ ጋር ሮቢን ደሴት ላይ በእስር ማቀዋል። ካትራዳ ያረፉት በ87 ዓመት ዕድሜያቸው ነው። ሪፖርተራችን አኒታ ፓውል ከጆሐንስበርግ ያጠናቀረችው ዘገባ አለ። አዳነች ፍስሐ ታቀርበዋለች። አህመድ ካትራዳ በሀገራቸው ደቡብ አፍሪካ እኩልነት እንዲኖር መታገል የጀመሩት ገና ልጅ እያሉ ነው። በ12 ዓመት ዕድሜያቸው ዘረኛውን መንግስት የሚቃወም የወጣት ኮሚኒስቶች ማኅበር አባል ሆኑ። በ17 ዓመት ዕድሜያቸው በትውልድ ህንድ ደቡብ አፍሪካውያን ላይ የተደነገጉ ዘረኛ ህጎችን በመቃወማቸው ታሰሩ። እንደ አውሮፓ አቆጣጠር በ1964 ዓ.ም ኔልሰን ማንዴላና ወልተር ሲሱሉ ከሚገኙባቸው ስድስት ሌሎች ጋር የውሑዳን ነጮች ህግ ለማሰናከል በመሞከር ተግባር ተከሰው ዕድሜ ይፍታህ ተፈረደባቸው። ካትራዳ ከማንዴላ እና ሌሎች 18 ሰዎች ጋር ለ26 ዓመታት ያህል በእስር ቆዩ። እንደ አውሮፓ አቆጣጠር በ1994 ዓ ም የመጀመሪያው የሀገሪቱ ጥቁር ፕሬዚደንት የሆኑት ኔልሰን ማንዴላ የሀገሪቱ አባት ተደርገው እንደሚታዩ የሚታወቅ ነው። ማንዴላ እንደ አውሮፓ አቆጣጠር በ2013 ዓ ም ባረፉበት ወቅት ካትራዳ ስለ ግንኙነታቸው እምባ እየተናነቃቸው ተናግረው ነበር ወን ዋልተር ዳይድ ዋልተር ሲሲሉ ሲሞቱ አባቴን አጣው አሁን ደግሞ ወንድሜን አጣው ሕይወቴ ባዶ ሆኗል። ማን ጋር እንደሚሄድም አላቅም። ካትራዳ እንዳረፉ ኦፊሴላዊ የቀብር ስነ ስርዓት እንዲደረግ፣ ሰንደቅ ዓላማዎች በመላ ሀገሪቱ ዝቅ ብለው እንዲሰቀሉ ፕሬዚደንት ጃኮብ ዙማ አዘዋል። የኔልሰን ማንዴላ ተቋም ኃላፊ ሴሎ ሀታንግ ካትራዳ ለማንዴላ ከጓደኛ በላይ ነበሩ ብለዋል። ማንዴላ ስሳሳት መሳሳቴን ሊነግሩኝ በሚችሉ ጓደኞች ተከብቤ ያለው ብለዋል። ካትራዳ ታዲያ ማንዴላ ሲሳሳቱ መሳሳታቸውን ከሚነግሯቸው ጓደኞቻቸው አንዱ ነበሩ። ማንዴላ ፕሬዝደንት በነበሩበት ወቅት ካትራዳ ከፍተኛ የፖለቲካ አማካሪያቸው እንዲሆኑ ሸሟቸው ነበር። ካትራዳ ወደ ኋላ የመልካም ምግባር ድምፅ ሆነው ቀጥለዋል። ባለፈው ዓመት በጻፉት ግልጽ ደብዳቤ በዙማ ላይ ይንጸባረቅ የነበረውን የሙስና ቅሌትን መሰረት በማድረግ ከስልጣን እንዲወርዱ ምክረ ሀሳብ አቅርበዋል። ውድ ጓድ ፕሬዚደንት፣ የእርሶ በፕሬዚዳንትነት መቀጠል በሀገሪቱ መንግስት ላይ አመኔታ የማጣት ቀውስን የሚያባብስ አይመስሎትም? ይላል ግልጽ ደብዳቤያቸው። ሀታንግም ደቡብ አፍሪቃውያን የካትራዳን መርሆች በመከተል እንዲያስቧቸው ጥሪ አቅርበዋል። ካትራዳ ነገረቡ በሙስሊም ስነ ስርዓት መሰረት የቀብር ስነ ስርዓታቸው ይፈጸማል።